የፌዴራሉ መንግስት ያለ ክልሎች ፈቃድ ጣልቃ የሚገባበትን ማሻሻያ የያዘው አዋጅ ጸደቀም። የሕዝብ ተወካዮች ምክር ቤት ባካሄደው 22ኛ መደበኛ ስብሰባ የፌዴራሉ መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣውን የማሻሻያ አዋጅ መርምሮ አጽድቋል። አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 3591995 የሚያሻሽል ሲሆን አዋጅ ቁጥር 1373 ህዝባር 2017 ሆኖ በሁለት ድምፅ ተአቅቦ በአብላጫ ድምፅ ነው የጸደቀው። አዋጁ የፌደራል መንግስት በክልሎች የሚያቋቁመውን ጊዜያዊ አስተዳደር የሥራ ዘመን ለሁለት ጊዜ የማራዘም ስልጣን ለፌደሬሽን ምክር ቤት አፈጉባኤ የሰጠ ሆኗል። አፈ ጉባኤው ውሳኔ በፌደሬሽን ምክር ቤት መደበኛ ጉባኤ ተቀባይነት ካላገኘ ጊዜያዊ አስተዳደር በተቋቋመበት ክልል በአራት ወራት ጊዜ ውስጥ ምርጫ እንዲደረግ ያስገድዳል። ይህ አዋጅ የፌደራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ በሺ 1995 ዓ.ም የወጣውን አዋጅ ያሻሻለ ነው። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ መጠባበቂያ ክምችት ከባለፉት ዘጠኝ ወራት በፊት ከነበረበት ጋር ሲነጻጸር ሁለት እጥፍ ደርሷል። አለም የመጠባበቂያ ክምችቱ የውጭ ምንዛሬ ተመን በገበያው እንዲወሰን ከተደረገበት ሐምሌ 22 ቀን 2016 ዓ ም ወዲህ በከፍተኛ ሁኔታ መጨመሩን፣ በበጀት ዓመቱ ሊጠናቀቅ ሶስት ወራት እየቀሩት እቅዱ መሳካቱን የኢትዮጵያ ብሔራዊ ባንክ ተናግሯል ሲል ሸገር ዘግቧል። ከማክሮ ኢኮኖሚው ማሻሻያ ወዲህ በኢትዮጵያ ኢኮኖሚ ውስጥ ለረጅም ዓመታት ስር ሰዶ የቆየውን የውጭ ምንዛሬ እጥረት በሂደት መሰረታዊ በሚባል ደረጃ እየተቃለለና ፍሰቱም እየጨመረ ይገኛል ብለዋል ብለዋል የብሔራዊ ባንክ ገዢ ማሞ ምህረቱም። የኢትዮጵያ ብሔራዊ ባንክ ከባንክ ስራ አስፈጻሚዎች ጋር ሰሞኑን በአጠቃላይ የውጭ ምንዛሬ አስተዳደርና አፈጻጸም በተመለከተ ውይይት ማድረጉም ተገልጿል። በውይይቱ ወቅት በአፈጻጸም በኩል የታዩ አንዳንድ ችግሮች እንዲስተካከሉና የውጭ ምንዛሬ መመሪያ በጥብቅ እንዲፈጸሙ መመሪያ መሰጠቱም ተገልጿል። በተለይ ባንኮች የሚያስከፍሉትን ኮሚሽንና የአገልግሎት ክፍያ ተመጣጣኝ እንዲያደርጉ ተነግሯቸዋል ተብሏል። በየሁለት ሳምንቱም የውጭ ምንዛሬ ግልጽ ጨረታ ቢያንስ የተያዘው በጀት መጨረሻ ድረስ እንደሚወጣም የብሔራዊ ባንክ ገዢ መናገራቸው ተዘግቧል። የውጭ ምንዛሬ ግብይት ከባንክ ስርዓት ውጭ በሚያካሂዱ፣ ወደ ውጭ በሚያሸሹ፣ በህገወጥ የገንዘብ ዝውውር በሚሳተፉና የብሔራዊ ባንክ ያሰራ አሰራርና የቁጥጥር ስርዓትን በሚጥሱት ላይ ጥብቅ የቁጥጥርና የክትትል ስራም ይሰራል ሲሉ መናገራቸውን ሸገር አክሎ ዘግቧል። በተያያዘ ዜና የብሔራዊ ባንክ ባደረገው የውጭ ምንዛሬ ጨረታ በአማካይ 1 ዶላር 131 ብር ነጥብ 7 ተሸጠም። ባንኩ በየሁለት ሳምንቱ አወጣዋለሁ ባለው የውጭ ምንዛሬ ጨረታ መሰረት 50 ሚሊዮን ዶላር አቅርቦ ነበር። በዚህም 12 ባንኮች የውጭ ምንዛሬውን መከፋፈል እንደቻሉ ነው የኢትዮጵያ ብሔራዊ ባንክ ያስታወቀውም። ከአንድ ወር በፊት 60 ሚሊዮን ዶላር ለጨረታ አቅርቦ በአማካይ 135 1.6 ብር ለ1 ዶላር መግዣ አቅርበው ነበር ባንኮቹም። ሰሞኑን በወጣው ጨረታ የቀረበው አማካይ ዋጋ ካለፈው አንጻር ሲመዘን የ3 በመቶ አካባቢ ቅናሽ ታይቶበታል ተብሏል። ሰኞ ዕለት ብሔራዊ ባንክ ከባንክ መሪዎች ጋር ባደረገው ስብሰባ የውጭ ምንዛሬ ሕጎች እንዲከበሩ መጠየቁ ይታወሳል። ኢትዮጵያ የ12.5 ቢሊዮን ብር የድጋፍና የብድር ስምምነት ከዓለም ባንክ ጋር ፈጸመች ስምምነቱን የገንዘብ ሚኒስትሩ አህመድ ሺዴ ና በዓለም ባንክ የምስራቅ አፍሪካ ዳይሬክተር ማርያም ሳሊም ተፈራርመዋል ከተፈረመው ስምምነት ውስጥ 50 ሚሊዮን ዶላር ከዓለም አቀፉ የልማት ማህበር በብድር መልክ የተሰጠ ሲሆን 46367 ሚሊዮን ዶላሩ ደግሞ ከዓለም አቀፉ የትምህርት አጋርነት ፈንድ በድጋፍ የተገኘ ነው ተብሏል ድጋፉ የቅድመ መደበኛእና የመጀመሪያ ደረጃ ትምህርትን ተደራሽነት ለማሳደግ የሚውል ነው መባሉን የትምህርት ሚኒስቴር ገልጿል። የኢትዮጵያ የልብ ህሙማን ማህበር ስምንት ሺህ ታካሚዎች ህክምና ለማድረግ ወረፋ እየተጠባበቁ ነው። አለም የኢትዮጵያ የልብ ህሙማን ማህበር በ2024 በጀት ዓመት ከ12000 በላይ የተመላላሽ የልብ ህክምና ክትትልና 669 ለሚጠጉ ታካሚዎች ደግሞ የህክምና አገልግሎት መስጠቱን አስታውቋል። ለታካሚዎች የሰጠው አገልግሎት በገንዘብ ሲተመን ከ250 ሚሊዮን ብር በላይ የልብ ቀዶ ህክምናና በደም ስር በኩል የሚሰጥ የህክምና አገልግሎት መሆኑን የልብ ህሙማን ህፃናት መርጃ ማዕከል ሀገር ውስጥ መገናኛ ብዙሃን ተናግሯል። ማዕከሉ ምንም እንኳን ነፃ የህክምና አገልግሎት የሚ የሚሰጥ ቢሆንም አንድ ቀዶ ህክምና ለመስራት ተቋሙ የሚያወጣው ወጪ ከ100 ሺህ ብር በላይ እንደሚሆንም ጠቁሟል። አንድ ታካሚ መጀመሪያ ከታየበት ቀን አንስቶ ቀዶ ህክምና እስከሚሰራበት ቀን ድረስ ለአመታት ወረፋ ሊጠብቅ እንደሚችልም ነው የተገለጸው። በተያዘው በ2025 የፈረንጆች ዓመት ከ17000 በላይ ለሚሆኑ ታካሚዎች አገልግሎት ለመስጠት እንደዚሁም 352 የልብ ህክምና ቀዶ ጥገና ለማድረግና 334 በደም ስር በኩል የሚሰጥ ህክምና ና ለመስጠት እቅድ መያዙን ተቋሙ ገልጿል። በአሁኑ ወቅት የታካሚዎች ቁጥር 20 ሺህ ሲሆን ወረፋ የሚጠብቁት ታካሚዎች ደግሞ 8 ሺህ ደርሰዋል ተብሏል። ባህር ዳር ዩኒቨርሲቲ በግዕዝ ጥናት መስክ በዶክትሬት ዲግሪ ፕሮግራም ሰልጣኞችን መቀበል ሊጀምር ነው። ዩኒቨርሲቲው ሰልጣኞችን ተቀብሎ ለማስተማር የሚያስችለውን ስርዓተ ትምህርት ማዘጋጀቱን ገልጿል። ዩኒቨርሲቲው የፍላጎት ዳስሳ ጥናት በማድረግና እና ስርዓተ ትምህርት በመቅረጽ ዝግጅት ሲያደርግ መቆየቱን ትምህርቱን ለመጀመር በተዘጋጀው የምክክር አውደ ጥናት ላይ ገልጿል። የግዕዝ ቋንቋ ትምህርት በሰርቲፊኬት እና በመጀመሪያ ዲግሪ ፕሮግራም ደረጃ ከሚሰጡ ዩኒቨርሲቲዎች መካከል ማርቆስ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ወሎ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ እና ደባርቅ ዩኒቨርሲቲ ይጠቀሳሉም። በአዲስ አበባ እየተገነባ የሚገኘውን የአደይ አበባ ስታዲየም ቀሪ ስራዎች ለማጠናቀቅ 18 ቢሊዮን ብር ያስፈልገዋል ተባለም። የስታዲየሙን ቀሪ ስራዎች ከሁለት ዓመት ባነሰ ጊዜ ለማጠናቀቅ እየተሰራ መሆኑም ተገልጿል። የስታዲየሙን የማጠናቀቂያ ስራዎች ለማከናወን 186 ቢሊዮን ብር ውል መግባቱን የፌድሪ የባህልና ስፖርት ሚኒስቴር አስታውቋል። ግንባታውን ለማጠናቀቅ ሚኒስቴር መስሪያ ቤቱ ከቻይናው ኮሚኒኬሽንስ ኮንስትራክሽን ድርጅት ጋር ስምም ስምምነት ተፈራርሟል። ሰሞኑን የባህልና ስፖርት ሚኒስትሯ ሸዊት ሻንካ የስታዲየሙን ቀሪ ሥራዎች ለማጠናቀቅ የተደረገ ነው ብለዋል። ባለፉት ሰባት ወራት ግንባታውን ለማፋጠን ከተባበሩት አረብ ኤሚሬትስ መንግስት በተገኘ የ57 ሚሊዮን ዶላር ድጋፍ ሥራዎች ሲሰሩ መቆየታቸውን ያስታውሱት ሚኒስትሯ ለቀሪው ሥራ 186 ቢሊዮን ብር ውል ተይዟል ብለዋል። የካፍና የፊፋን ደረጃ ባሟላ መልኩ እየተገነባ ነው የተባለው ስታዲየሙ ከሁለት ዓመት ባነሰ ጊዜ ውስጥ እንዲጠናቀቅ እየተሰራ ነው ተብሏል። የስቴዲየሙ የመያዝ አቅም 60 ሺህ መሆኑን ዶክተር መሰለ ኃይሌ ያሳውቀዋል። የአደይ አበባ ስቴዲየም ግንባታው በ2008 ዓ ም ነበር እየተጀመረው። በኢትዮጵያ ለሙዚቀኞች የሮያልቲ ክፍያ ከሐምሌ ወር ጀምሮ መክፈል ሊጀመር ነው። የመገናኛ ብዙሃን ለሙዚቀኞች የሮያልቲ ክፍያ እንዲከፍሉ የሚያስገድደው መመሪያ የፊታችን ሐምሌ 1 ቀን 2017 ዓ.ም ጀምሮ ወደ ስራ ይገባል ተብሎ ተገልጿል። የሮያልቲ ክፍያ ረቂቅ መመሪያው የሚመለከታቸው አካላትን ባሳተፈ መንገድ ተዘጋጅቶ የቀረበ መሆኑ የተገለጸ ሲሆን ሕጉን ለማስፈጸም ስልጣን የተሰጠው የኢትዮጵያ የአእምሯዊ ንብረት ባለስልጣን ቢበዛ አምስት ወር በኋላ ጸድቆ ወደ ስራ እንደሚገባ የባለስልጣኑ ዋና ዲሬክተር አቶ ወልዱ መሰል ተናግረዋል። በኢትዮጵያ አእምሯዊ ንብረት ባለስልጣን አማካይነት የተሰናዳው ውይይት ሙዚቀኞች፣ ፕሮዲሰሮች፣ ደራሲያንና ሌሎች የሚመለከታቸው አካላት ተሳትፈውበታል። ውይይቱ በዋናነት በሙዚቀኞቹ የሮያልቲ ክፍያ ዙሪያ ያተኮረ ሲሆን ይህንን ተከትሎ የቅድመ ክፍያ ቀመር ተዘጋጅቷል። የኢትዮጵያ የቅጅና ተዛማጅ መብቶች የጋራ አስተዳደርና የኢትዮጵያ የሙዚቃ ቅጅና ተዛማጅ መብቶች የጋራ አስተዳደር በጋራ ያዘጋጁት ይህ ቀመር ሰነድ የመገናኛ ብዙሃን ለሙዚቀኞች እንዴት መክፈል እንዳለባቸው ካስቀመጣቸው መስፈርቶች መካከል የመገናኛ ብዙሃኑን ገቢ ምንጭ የመለየት ስራዎችን በመስራት መገናኛ ብዙሃኑ በቀን ወይም በ24 ሰዓት ምን ያህል የሙዚቃ ስራ እንዳጫወቱ በማጣራት በዌብሳይት በየመገናኛ ብዙሃን የሚተላለፉ ሙዚቃዎችን በመቁጠር የክፍያ ተመኑ እንደሚሰላ ተገልጿል። እንደዚሁም በየሚዲያዎቹ የተላለፉ ሙዚቃዎችን የስርጭት መጠን በማጣራትና የመሳሰሉ ዘዴዎችን በመጠቀም የሙዚቀኛው ስራ ምን ያህል አየር ላይ መዋሉና ሚዲያውም ምን ያህል መክፈል እንዳለበት እንደሚሰላም በውይይቱ ወቅት ተገልጿል። በመጨረሻም የፍቅር ጓደኛውን ቢሮዋ ውስጥ ገድሎ ለስድስት ዓመታት ተሰውሮ የነበረውና በሌለበት የዕድሜ ልክ ጽኑ ስርዓት ቅጣት የተላለፈበት ተከሳሽ በቁጥጥር ስር መዋሉ ተገለጸም። ተከሳሹ ጌታቸው አለም ፀሐይ ይባላል። የወንጀል ድርጊቱን የፈጸመው ጥር 2 ቀን 2011 ዓ.ም ከቀኑ ከቀኑ አምስት ሰዓት ገደማ በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 ልዩ ቦታው ሳባ ህንፃ ላይ ነው። ከአዲስ አበባ ፖሊስ ወንጀል ምርመራ የተገኘው መረጃ እንደሚያመለክተው ተከሳሹ በህንፃው ስድስተኛ ፎቅ ወደሚገኘው የክፍለ ከተማው የፋይናንስና ኢኮኖሚ ልማት ጽፈት ቤት ቢሮ ውስጥ በመግባት የፍቅር ጓደኛዬ ናት ባላት መዓዛ ካሳ ላይ የግድያ ወንጀሉን ፈጽሟል። አልፈልግህም ብላኛለች በሚል ምክንያት በመካከላቸው በተፈጠረ አለመግባባት ግለሰቧን በቢሮዋ ውስጥ እያሯሯጠ የተለያየ የሰውነት ክፍሏን በስለት በመውጋት ህይወቷ እንዲያልፍ ያደረገው ተከሳሹ በፖሊስ ቁጥጥር ስር ውሎ በሰውና በሰነድ ማስረጃ የምርመራ መዝገብ ተደራጅቶበታል። ጌታቸው ዓለም ፀሐይ በፖሊስ የተጠርጣሪዎች ማረፊያ ቤት በነበረበት ወቅት በህመም ምክንያት ወደ ሕክምና ተቋም ለመሄድ የካቲት 19 ቀን 2011 ዓ.ም ጥያቄ አቅርቦ ወደ ሆስፒታል ከተወሰደ በኋላ ከሕክምና ቦታ እንደተሰወረና በአቃቤ ሕግ ክስ ተመስርቶበት ጉዳዩ በሌለበት በፍርድ ቤት ሲታይ እንደቆየ የምርመራ መዝገቡ ያስረዳል። በሰውና በሰነድ ማስረጃ ተደራጅቶ የቀረበለትን የክስ መዝገብ ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት በነሐሴ 3 ቀን 2014 ዓ.ም ተምረት ውሎ ጌታቸው ዓለም ፀሐይ በሌለበት በእድሜ ልክ ጽኑ ሥርዓት እንዲቀጣና ከህዝባዊ መብቶቹ ለዘወትር እንዲሻር ውሳኔ አስተላልፎበት ነበር። የፍርድ ቤቱን የቅጣት ውሳኔ ተፈጻሚ ለማድረግ የአዲስ አበባ ፖሊስ የክትትልና ኦፕሬሽን ክፍል ፍርደኛውን በቁጥጥር ስር ለመዋል ክትትል ሲያደርግ ቆይቶ መጋቢት 21 ቀን 2017 ዓ.ም ሆለታ ከተማ ውስጥ ከተደበቀበት ስፍራ ወንጀሉ ከተፈጸመ ከስድስት ዓመታት በኋላ በድጋሚ እንደተያዘ ተገልጿል። ሀገርኛ ሪፖርት